የተወደዳችሁ የዓለም አቀፉ አድቬንቲስት ሬዲዮ የመዝሙር ጊዜ አድማጮች እንደምንሰንበታችኋል። ዛሬ ለየት ያለ የመዝሙር ጊዜ ይዘንላችሁ መጥተናል። ዘማሪ ኪሩቤል ማን ያዘዋል እና የሙዚቃ ባለሙያ የሆነው ወንድማችን አማኑኤል ቡሊ እዚህ በስቱዲዮ የተለያዩ መዝሙሮችን ለማቅረብ ተዘጋጅተው እየተጠባበቁ ነው። የመጀመሪያ መዝሙራቸው ቅዱስ ቅዱስ ቅዱስ ኃያል ጌታችን የሚል ነው። ይህ መዝሙር በዮሐንስ ራእይ ምዕራፍ አራት ቁጥር ስምንት ላይ ያለውን የሰማይ አምልኮ ያስታውሰናል። አራቱም እንስሳቶች እያንዳንዳቸው ስድስት ክንፎች አሏቸው፣ በዙሪያቸውና በውስጣቸውም ዓይኖች ሞልቶባቸዋል። ቅዱስ ቅዱስ ቅዱስ የነበረውና ያለ የሚመጣውም ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። ዋው! በሰማይ መላእክት ቀንና ሌሊት ሳያቋርጡ ፈጣሪያቸውን የሚያመልኩት እንዴት ይሆን? ይህንን በማሰብ እኛም አምላክን በታላቅ አምልኮ ማምለክ እንድንችል መንፈስ ቅዱስ ይርዳን። Kedus, kedus, kedus, kedus, ስም እልል በሉ። በመቀጠል የምናደምጠው መዝሙር ይሆናል። በኋላ አየሁ፣ እነሆም አንድ እንኳን ሊቆጥራቸው የማይችል ከሕዝብም ከነገድ፣ ከወገንም፣ ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባንም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። ከነዚህ በበጉ ደም ከተዋጁት ጋር ሆነን እኛም ለበጉ ክብር መዘመር እንድንችል እግዚአብሔር በጸጋ ይችላል። Yeah, man, gestern, a clean arm, አብዛችሁ መዝሙር እዘምራለሁ ለአዳኜ። የክርስቶስ የማዳን ምስጢር ሲገባን ከልብ በምስጋና እንዘምራለን። ይህ መዝሙር ጌታ ስላሳየን አስደናቂ ፍቅር የተዘመረ መዝሙር ነው። ድንቁን ታሪክ ነግራለሁ ከጥፋቴ እንዳዳነ

you ምስጋና ለአምላክ። በመዝሙር 149 ከቁጥር 1 ጀምሮ ሃሌሉያ። ለእግዚአብሔር አዲሱን ቅኔ ተቀኙለት፣ ምስጋናው በቅዱሳኑ ጉባኤ ነው። እስራኤል በፈጣሪው ደስ ይበለው፣ የጽዮንም ልጆች በንጉሣቸው ሐሴት ያደርጉ። ስሙን በመዝሙር ያመስግኑ፣ በከበሮና በመስንቆም ይዘምሩለት። እግዚአብሔር በሕዝቡ ተደስቷልና የዋሃንንም በማዳኑ ከፍ ከፍ ያደርጋልና። ቅዱሳን በክብር ይመካሉ በምንጣፋቸውም ላይ ሐሴትን ያደርጋሉ። ምስጋና ለአምላክ ምስጋና ለአምላክ ያሉ የፍጥረታት እኔ Kár nevünk, szernek időst, én mit sem, a I'm Look. Okay. ቅዱስ ብለው ሲዘምሩ የዳኑት ሁሉ ሰማይ ሲደርሱ ስለ ማዳኑ እያወደሱ ይዘምራሉ። የዚያን ጊዜ መላእክት ዝም ብለው የዳኑትን ወገኖች የምስጋና መዝሙር ያዳምጣሉ። መላእክት ስላልወደቁ የመዳንን ደስታ አያውቁትም፣ ግን ስለ ዳኑት ደስ ይላቸዋል። መዳን ግን በግል ምን ያህል እንደሚያስደስት የዳኑት የሰው ልጆች ናቸው የበለጠ የሚያውቁት። ይህ መዝሙር የሚገልጸው ይህንኑ ነው። አብረን እናዳምጠው። በሰማይ መዝሙር ሲዘመር ሰምተነው የማናውቀው፣ መላእክት ያመሰግኑት በዙፋን ላይ ያለውን በተቃኘ በገናቸው በማረውም ድምፃቸው። ኦ እኛም ጌታ ኢየሱስን ከልብ እናገልግለው። I'm not a እኛን ላዳነን ለጌታ ለገዛነው መዝሙሩ መከራን ሁሉ ያለፍነው ነው። ወደዚያች ግሩም አገር በሚወርደውም ንጹሕ ምንጭ ልብሳችንን አነጻው። ቅዱስ ቅዱስ ብለው ሲዘምሩ ተባብሬያቸው የሰማይን ቤት ላደምቅ፣ ግን የመዳን ታሪክ ስዘምር ያዳምጣሉ። መላከልቶ አላወቁም የመዳንን ደስታ መላእክት ቆመው ሲሰሙ ያልዘመሩትን መዝሙር እነዚያ በደም የነጹት በብዙ ፏፏቴ ድምፅ ስለ መከራ ዘመሩ፣ ድል የነሱትን ውጊያም ታላቁን አዳኛቸውን ኢየሱስን አወደሱት። ቅዱስ ቅዱስ ብለው ሲዘምሩ እኔም ተባብራቸው የሰማይን ቤት ላደምቅ፣ ግን የመዳን ታሪክ ስዘምር ያዳምጣሉ መላከቶ አላ እዚያ ያለውን አውቃለው አዝማችን እዘምራለው መላእክት እያልዘመሩትን ላዳኝ ዘምራለው በጨለማው መስቀል ላይ በደኔን ለደመሰሰው ከኃጢአቴም ላነሳይ ቅዱስ ቅዱስ ብለው ሲዘምሩ ውድ አድማጮቻችን፣ በነበረን የመዝሙር ጊዜ እንደተባረካችሁ ተስፋ በማድረግ በሚቀጥለው ሳምንት እስከምንገናኝ እስከዛው ድረስ የእግዚአብሔር ጸጋ ከሁላችን ጋር ይሆን። መልካም ሳምንት። ጣፋት ዜማ እዘምራለ በጸጋ ችግር መከራ A-o ne-ñalem ደቦ እራመዳለ በጸጋ ድኛለ መንገዴ ሁሉ ክብር ተሞልቷ በጸጋው ድኛለ ድኛለ sta y tap pe kenya y we